መነሳፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የስራ ፎርስን ለማዘጋጀት ተነሳንበት ዘመቻ ነውና ይህኑ አስር ለጤና ማለት ነው። የስትንፋስን የሕይወት ምስጢርነትና የመኖር ያለ መኖርን ያህል ከምንም በላይ ወሳኝ መሆኑን ብናውቅም በተፈጥሮ ያገኘነውን ቀኑን ሙሉ ያለማቋረጥ ማቋረጥ የማይታለም ነውና በልማድ ከማድረግ ያለፈ የዋጋውን ያህል ቦታ አንሰጠውም የሚለው ጠቅላላ አነጋገር ይበልጡኑ መሰረት ከጣለበት የምስራቁ ዓለም ፍልስፍና ወደ ዘመናዊ ሳይንስ ዓለምም ከዘለቀ ሰነባብቷል። ያልተነፋፈስ ልማዳችንን ማሻሻል እና ከቀልባችን የመሆንን ያህል ቅርባችን የሆኑ ዘዴዎችን በመቅሰም ጤናችንን በእጅጉ ማጎልበት የመቻላችንን እድል ልዩ ትኩረት ሰጥተው ሚሊዮኖችን የመድረስና የማስተማር ውጥን የያዙ እንግዳም አሉን። ዶክተር ሰላም አክሊሉ ከስቱዲያችን ተገኝተዋል። ዶክተር ሰላም አክሊሉ በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁ። ከጥቂት ዓመታት በፊት ወዲህ ወደ ቢሮችን ብቀባሉበት ወቅት ሞያውን ካይሮፕራክቲስን በሚመለከቱ ጉዳዮች ዙሪያ የመወያየት እድል አግኝተን ነበር። ለመሆኑ በእንግሊዝኛ አጠራሩ የሚታወቀው ይህ ሙያ ምትክ የአማርኛ አጠራር ተገኝቶለት ይሆን? አልተገኘ በሱ ነው የምንጠቀመው? አሁን ደግሞ በዘመቻ መልክ ብዙዎችን ለመድረስ ያሰቡበት አንድ ሰው ወጪ ሳያስፈልገው ብዙም ሳይደክም በራሱ በቀላሉ ሊያደርጋቸውና ጤናውን ለማሻሻል የሚያግዙ ጉዳዮች ይዘው ነው የተነሱት። ዘመቻውንም አስር ለጤና ብለውታል። ለመሆኑ አስር ለጤና ምንድን ነው? በጣም አመሰግናለሁ። ለዚህ ድል አስር ለጤና ብለን ያልነው አስር ደቂቃ ወስደን ስራ ከመጀመራችን በፊት በምንም አይነት ስራ ገበታ ላይ ላለ ሰው፣ ቢሮ ውስጥ ለሚሰራ ሰው ይሆናል። ኮንስትራክሽን ላይ ለሚሰራ ሰው ይሆናል። ፋክተሪ ውስጥ ለሚሰራ ሰው ይሆናል። ብዙ ዝግጅት ሳይፈልግ አስር ደቂቃ የምናደርገው እንቅስቃሴ ነው። ከእንቅስቃሴው ጋራ ግን በኃይለኛነት አተነፋፈሳችን ላይ በማተኮር አተነፋፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የስራ ፎርስን ለማዘጋጀት የተነሳንበት ዘመቻ ነው እና ይኸው አስር ለጤና ማለት ትልቅ ዘመቻ ነው፣ እንዳሉት ለማህበረሰብም ጭምር በተዘዋዋሪ የሚረዳ ነገር ነው ያሰቡትና እስኪ እንዴት ነው የሚሰራው? አተነፋፈስን ስናስብ በተፈጥሮ ሳናቋረጥ የምናደርገው ነገር ነው እና ምን አዲስ ነገር ማድረግ ያለብን አለ? ካልታመም እንደና ከሆን ልንል እንችላለን። እውነት ነው። በዘልማድ የምንተነፍሰው አተነፋፈስ በጣም በቂ ያልሆነ አየር የምንስብበት ነው። እሱን መተን እንመለከተዋለን። ከአተነፋፈስ ሌላ በተቻለ መጠን ልብና ጭንቅላታችንን ማገናኘት፣ አሁን በእንግሊዝኛ ሃርት ብሬን ኮሄረንስ የሚባለው ነገር በአገራችን ድሮ ባያቶቻችን ሲባል የነበረው እንደው ልጄ ከቀልብ ሁን ልብ ብለን ስናደርገው ከዛ ቀጥለን አቋማችን ላይ በጣም እናተኩራለን። አቋማችን ላይ ስናተኩር አከርካሪ አጥንታችንን እናስባለን። አቋቋማችን እናስባለን። የነርቭ ስርዓቱን ማነቃቃት ላይ እናስባለን። ከነርቭ ስርዓቱ ባሻገር ሰርኩለተሪ ወይንም ደግሞ የደም ዝውውራችንን ማነቃቃት ይሆናል። ከሱ ደግሞ ባሻገር ሊምፋቲክ ሲስተሙንም እናነቃቃለን። በጣም የብዙ በሽታ መከላከል ሊሆንልን የሚችለው የልንፋቲክ ሲስተማችን በደንብ ሲዘዋወር ነው። ምክንያቱም እሱ ነው የበሽታ መከላከል ኃይላችንን የሚያጎለበት በዚህ በአስር ደቂቃ ውስጥ ሁሉን አይነት የሰውነታችን ስርዓት ሁሉ ሊነካ በሚችልበት ያንዳንዱ እንቅስቃሴ ብዙ ከኋላው ምክንያታዊ የሆነ ከራስ ቅላችን እስከ ጣታችን ድረስ የምንንቀሳቀስበት የአይናችን ማስሎች የሚንቀሳቀሱበት አይነት ምክንያቱም የአይናችን ማስሎች ብዙ ጊዜ ኮምፒውተር ላይ በምንውሉበት ጊዜ አይናችን ዙሪያ ያሉትን ጡንቻዎች ማንቀሳቀስ ራሱ ትልቅ የጤናችን አንደኛው መሰረት ነው እላለሁና ትንፋሽ ብለን ስንል እንዲሁ ሁል ቀን እንተነፍስ የለም ወይ የሚለውን ልመልስ ነው። በልማድ ትንፋሽ ሰው ተንፍሱ ስንል ምን እንላለን ስንጠይቅ ብዙ ጊዜ እስቲ አንድ ሰው አየር ሲስብ እንዴት ነው የሚስበው ብለን በሚስብበት ጊዜ ብዙ ሰው ሆዱ ወደ ውስጥ ነው የሚገባው ብሎ ነው የሚተነፈሰው። ያ አተነፋፈስ ሻሎ ብሪንግ ወይም ደግሞ አጭር ትንፋሽ ይባላል። በቂ ኦክሲጀናይዝም ማለት ነው። ትክክለኛው አተነፋፈስ ብለን አየር ስንስብ ሆዳችን ወደ ውጭ እንዲወጣ ከዛ አየሩን ስናስወጣ ደግሞ ምጥጥ አርገ እናወጠዋለን። ስናስወጣ ወዳችን ወደ ውስጥ የሚሆን እና ብለን የምናስወጣበት ይሄ ሻሎ ብሪዲንግ ወይም አጭር ትንፋሽ የሚባለው ብዙ ጊዜ ከውጥረት ጋራ ከስትረስ ጋራ በጣም ከውከባ ጋራ የሚመጣ ነው እና እንደውም ልንማር ብንወድ Эдгээр анаточ лижоч мемлхэт нааndit ndemii tanaffsu እነሱ ያውጥረት ውጥረት ብዙ ስለሌለባቸው ከእነሱ እንኮርጅ። እስከ ሰባት ዓመት የሆኑ ልጆች በተፈጥሮ ትክክለኛ ነው። በተፈጥሮ ትክክለኛ ምን ሆኑ ነው ታዲያ፣ የቀየር ነው ሀሳባችንን የሚገርመው ወደ ሰባት ዓመት ሲሆን ነው። አንድ ሰው ይሄ ኢጎ የሚባለው ነገር ወይንም ደግሞ ፋይት ፍላይት የሚለው ነገር ፍርሃት ጋር ልክ ነኝ ልክ አይደለሁም፣ ተቀባይነት አለኝ የለኝም፣ ደረስኩ አልደረስኩ የሚለው ነገር የሚመጣው ከሰባት ዓመት በኋላ ነው ነው። በዛ ውጥረት ውስጥ እድሜያችን እየጨመረ ሲሄድ የበለጠ ደግሞ ያቻለ እቺ እንተነፈሳለን። እና ስትሬስ ነው ትንፋሻችንን ብዙ ጊዜ በጣም የሚለውጠው። እና ስትሬስ ከዘጠና ሁለት ፐርሰንት በላይ የበሽታ መነሻችን ነው እየተባልን ነው። ሰው እሱን እንዴት እናደርገው ስንል እስቲ ወደ ትንፋሻችን እንመለስ ብለን ስንተነፈስ የመጀመሪያው አውቶኖሚክ ነርቨስ ሲስተም የሚባለው ይሄ ሰውነታችንን ሁለት ዘርፍ አለው። አንደኛው ይሄ ፋይት ፍላይት ብሎ በቃ የሚያስቸኩለን ነው። አንደኛው ደግሞ ፓራሲምፐታቲክ የሚባለው ረስት ዳይጀስት ኦል ኢዝ ወል የሚለዋለን እና ያንን ለመቀስቀስ ባይ ዲማንድ የምናደርገው ምንድን ነው ብለን መተንፈስ ነው በጥድፊያ ውስጥ በውጥረት ውስጥ የነርቭ ስርዓታችን የሚሰራበትን አሰራር ተረጋግቶ ወደሚያደርገው ሁለቱም አሉንና በትንፋሽ ወደዛ መመለስ እንችላለን ነው እያሉ በቃ ልክ መሪ እንደማዞር ማለት ነው ነው። አንዳንዴ ቀናችን በጣም ውጥርጥር ብሎ ዓለም ድፍት ያለች በምትመስልበት ጊዜ፣ ጭንቀት በሚበዛበት ጊዜ በዛ ሰዓት አንድ ትልቅ ሀብት ያለን ሰውነታችን ውስጥ ይህንን ረጋ ያለውን ነገር በዲማንድ ማምጣት እንችላለን። እሱን ልናደርግ የምንችለው በትንፋሻችን ብቻ ነው። ዶክተር ሰላም መላልሰን አንዱን ጥያቄ እንድናይ ይፈልጋል። እንደው ሌሎች ተያያዥ ጉዳዮችን እንዲያነሱልኝ ይፈልጋለሁ። በወትሮ ቀደም ብለን እንዳነሳ ነው በቀን ውስጥ በርካታ ጊዜያት እንተነፍሳለን እና ጤነኛ ከሆነ ደግሞ ያ ያመጣው ጉድለት አይታየንም፣ አይታወቅንም። አሁን እርስዎ እንደሚሉት አተነፋፈሳችንን ብቻ በመቀየር የጤናችን ሁኔታ ዘለቄታ ያላቸውን ነገሮች የውስጣችንን አሰራር ስሜታችንን፣ ጊዜያዊውን ርቀት ያለውን ይህም ሁሉ የምንቀይርበትን ነገር እንዴት እንረዳው? አንድ ሰው ቅድም ያተነፋፈሱን ጥልቀት ባሳዩት ውስጥ መረዳት ይቻላል። እሱ አንዱ ነገር ነው። ግን አብረው የሚዛመዱ እንቅስቃሴዎችም ገልጠዋል። ለምሳሌ አንድ ሰው በዛች አስር ደቂቃ ውስጥ እንዲህ እንዲህ እንዲህ ቢያደርግ ብለን የምንዘረዝራቸው ነገሮች አሉ፣ ከአተነፋፍሱ ጋር የሚዛመዱ። አዎ፣ ይህንን የአስር ደቂቃ ስርዓቶች በደንብ ለመረዳት የምናስተምረው ትምህርት አለ። ለምንድን ነው የምናደርገው ከሚለው ለምሳሌ እንደዚህ ጥልቅ ያለ አየር መሳብ ምን እያደረገ ነው ሰውነታችን ላይ ብለን እንላለን። አለመተንፈሳችን ምን እያደረገ ነው? አሁን ዚ የምትለዋ ትንፋሽ ሰውነታችንን በጣም አሲዲክ ያደርገዋል። ሰውነታችን ደሞ አሲዲክ በሚሆንበት ጊዜ ደም ስሮቹ ይኮማተራሉ። ደም ስሮቹ ሲኮማተሩ፣ የደም ግፊቱ ይጨምር። የደማችን አሲዲክ መሆን የብዙ በሽታዎች መነሻ እሱ ነው። ካንሰርን ያህል የሴል እክል በጣም በአሲዲክ በሆነ የደም ሁኔታ ውስጥ ነው የሚፈጠረው። በደንብ መተንፈስ ማለት የሰውነታችንን አሲድ መቀነስ ማለት ነው። ደም ስራችንን ሪላክስ እንዲያደርግ ቬዞ ዳይሌት እንዲያደርግ ብለድ ፕሬሸሩን እንዲቀንስ ያደርገዋል። እና ምክንያቶቹን ማወቅ በጣም ወሳኝ። ከሱ ደግሞ ባሻገር ቅድም ያልነው ሃርት ብሬን ኮሄረንስ የሚባለው ወይንም ደግሞ ልብና ጭንቅላታችንን ማገናኘት የሚለው አሁን ሳይንስ ርቆ ርቆ ደርሶበት አራት ስሜቶች ናቸው ብሎ ይለናል። እሱን የምናገናኝበት አንደኛው በጣም ዋና የሆነው ግራቲቲዩድ ምስጋና ነው። አንድ ሰው ትንፋሹን ልብ ብሎ በምስጋና ውስጥ መሆን ሲችል፣ በኮምፓሽን ውስጥ በርኅራኄ ውስጥ መሆን ሲችል፣ ለሶስት ደቂቃ በምስጋና ውስጥ የሆነ ሰው ይላሉ። እያመሰገነ ማለት ነው። ማመስገን ማመስገን በምንም ሊሆን ይችላል። በነገራችን ላይ የፈጣሪ ሊሆን ይችላል፣ ሰው ሊሆን ይችላል፣ አገር ሊሆን ይችላል። ኤኒቲንግ ግን ምስጋና የሚለው ነገር ለሶስት ደቂቃ በንደዛ አተነፋፈስ ውስጥ ሆኖ ቢቆይ ይላሉ። ይሄ ደግሞ በኮቪድ የተጠና ጥናት ነው። የሚገርምህ ለሶስት ደቂቃ እንደሱ ቢያደርግ አንድ ሰው የበሽታ የመከላከሉን ሀይል በጣም ይጨምራል። ደሞን ሶስት ደቂቃ በምስጋና ቆይቶ አንድ ሰው ደሞን ቀተን ብንመረምር በሽታ የመከላከሉ ሀይል ይጨምራል። ከዛ ባሻገር ክሪኤቲቭ መሆን ይችላል ይላሉ የፈጠራ ሁን። በጣም ፈጠራ ስራ ላይ የሚሰሩ ሰዎች በጣም በጥሞና ሆነው በደንብ አየር ስበው ተንፍሰው ምስጋና ውስጥ ቢቆዩ የመፍጠር ሀይላቸው ይጨምራል። አሁን አስር ለጤና ውስጥ እያደረግን ያለ ነው። ምንድን ነው ስራ ገበታ ላይ ላሉ ሰዎች ለሁላችንም፣ በእንደዚህ አይነት መንፈስ ብንጀምረው አንደኛ ትንፋሻችንን ማሰባችን የተሻለ ጤነኛ መሆናችን፣ ንቁ መሆናችን፣ ብቁ መሆናችን፣ ለስራ መዘጋጀታችን፣ ማይንድ ፉል መሆናችን፣ ከልባችን ከልባችን መሆናችን፣ ድንቅ የሆነ የስራ ቀን ይኖረናል። ከልቡ የሆነ ሐኪም ቢኖርህ ደስ አይልም? ከልቡ የሆነ ዳኛ፣ ሁሉም ቦታ በዛ ሰዓትና ጊዜ ውስጥ በትኩረት ማድረግ የሚያስችለውን ምናልባትም በተሻለ መረዳትም የሚያስችል ሁኔታ ውስጥ ያኖረን ይሆናል። እነኝን ሁለት ሶስት ነገሮች ያያያዟቸውን በዚህ ሰዓት ለሚከታተሉ አድማጭ ተመልካቾቻችንን ቀረብ ለማድረግ የምስጋናን ጉዳይ አንስተዋል። ከልብ መሆንን ከቀልብ መሆንን አንስተዋል። ባተነፋፈሳችን የሚገለጠውን ነገር አንስተዋል። እነኚህ ቀደም ሲል የምስራቁ ዓለም ፍልስፍና ሃይማኖታዊ እንቅስቃሴዎች ጋር ተዛምዶ ነው የሚታወቁት። አሁን ወደ ምዕራቡ ዓለም እንደው ገፋ እያደረጉ በሳይንሱም ብቅ እያሉ መታየት ጀመሩ እንጂ የቀደመ ስር የሰደደ የምስራቁ ዓለም ባህል ውስጥ ያለ ነው። በሳይንስ ግን ምን ያህል ነው አሁን ይሄ ሀሳብ ቀላል መሆኑም ዘወትር ከምናደርጋቸው ወይም ደግሞ ቸል ካልናቸው ነገሮች ጋር መያያዙ ክብደቱን እና እርሱ የገለጹትን ያህል ትልቁን ዋጋ እንድንረዳ አያደርገንም እና ምንድን ነው ሳይንሳዊ መሰረቱ? ሳይንሳዊ መሰረቱ አሁን በጣም እየሰፋ ነው። እንደው ይህንን ነገር በደንብ ጠልቆ ማየት ለሚፈልግ ሰው ሃርት ማት ኢንስቲትዩት የሚባል ከሰላሳ ዓመት በላይ ይህንን ጥናት ሳይንቲፊክ የሆነውን ሰው ልጅ ጤናው ላይ ምን አይነት ኢፌክት እንደሚያመጣ ልቡና ጭንቅላቱን ማገናኘት በሚለው ያጠኖች ሰፊ ነገር አለ። እሰዬ ሳይንስ ማጥናቱ ደግ ነው። የሚገርም እኮ በእኛ ባህል እኮ ይሄ ነገር አዲስ አይደለም። እስቲ መለስ ስንበልና ተመልከተው አባቶች ጽሞና ይሻለሁ ብለው የሚያደርጉበት ጊዜ አለ። ገዳም ውስጥ ይሆናል። በሌላም ሃይማኖት ውስጥ እንዲህ አይነት የጸሎት የምስጋና ውስጥ ያሉ ሰዎች ልብ ብለን ስናያቸው እንደው ዝም ብለን ለእይታ እንኳን ቆሎ እየበሉ ከርመው ጸዳላቸው ሲያበራ የምናይበት ጊዜ ነበረ። የተለየ እውቀት ውዝደም ምስጢር፣ የሕይወት ምስጢር የሚናገሩበት ነበረ። እና መለስ ብለን የራሳችንንም እስቲ እንመልከተው እላለሁ። እና በዚህ አጋጣሚ ፓራዳይም ሽፍት እንዴት እንደ ብለን እንደምንለው አላቅም። አንዳንድ ነገሮች ይህንበት መንገድ እረ ያስኬደን አይደለም ሌላውም አገር እየከሰረበት የሆነውን ነገር እስቲ መለስ ብለን እንለውጠው፣ ከልባችን እንሆን። እንደዚህ ቀላል ቀላል ነገሮች ላይ ብናተኩር መልስ የሆነን ይሆን ለሀገራችን ለሕዝባችን። በዚህ አጋጣሚ አንድ ተረት ልንገርህ። ምን ይባላል? ሁለት ጓደኛሞች ናቸው አሉ። አብረው አብረው መንገድ ጀምረው አንደኛው የቤቱ ቁልፍ ይጠፋበታል። የቤቱ ቁልፍ የጠፋበትና በጣም ያዝናልና ወንድም፣ እባክህን ይህን ቁልፍ አፋልገኝ ይለዋል። እሺ ብሎ ይፈልጋሉ፣ ይፈልጋሉ፣ ይፈልጋሉ በፍጹም ሊያገኙት አልቻሉም። እና አፋላጊው ምን አለ? እንደው እባክህ ወዳጄ፣ ይህንን ቁልፍ የጣልከው እዚህ ጋር ነው እንዴ? ይለዋል አይ የጣልኩትማ እዛ ጨለማው ጋ ነው። እዚህ ግን ብርሃን ስላለ እዚህ ጋ እናገኘዋለን ብዬ ነው። በጠፋበት ቦታም ባይሆን ብርሃኑ ወዳለበት መጥተዋል፣ እዛም ፈልግ ብለው አሉ ይባላል። እና ምን ማለት ነው? ብዙ ጊዜ የጠፋብን ነገር ጨለማ ውስጥ ነው ወይ? እስቲ ቤዚክ የሆኑ ነገር ጋር እንመለስ። የግድ የግድ መብራቱ ጋር ብቻ መፈለግ የለብንም ለማለት ፈልጌ ነው። እና አንዳንዴ ይሄ የኢስተርን እና የወስተርን ፍልስፍናዎች ቢያጓትቱንም እስቲ እንመለስኛ የራሳቸው ጭን ለማውቃት አራቱም ያሉ ይመስላል። ምንም እንኳን ቀደም ብዬ እንዳነሳሁት የምስራቁ ፍልስፍና የተጻፈበት ብዙ የተነገረበት በተለይ እንደ ፍልስፍና አቅጣጫ ተደርጎ የተከተሉት ይሁን እንጂ፣ ምስጋናውም አለ። በየትኛውም ሃይማኖት ዘርፍ ያሉ ሰዎች ያመሰግናሉ ፈጣሪያቸውን ወይ ጥሩ ያደረገላቸውን ሰው ወይ መልካም ነው ያሉትን ጥሞናው አለ እንግዲህ ምን ያህል የዕለት ተዕለት ጉዳይ ያደርጉታል። መንፈሳዊ ህይወት ውስጥ ያሉት ዋና ነገራቸው ይሆናል እንዳሉት ሁሉ እንግዲህ ያተነፋፈሱም ነገር መላመድ የሚቻል ነው ይህን ጥያቄ አሁንም ወደ ሌላ ርዕስ ከመሻገሬ በፊት ብዙ ውጥረት ያለበት ሀገር ነው። አሁንም የኢትዮጵያን ጉዳይ ስናወራ ከዕለት ወደ ዕለት እየባሰ ብዙ የተደራረቡ ችግሮች ያሉበት ነው። ለዚህ አይነት ሩቅ ለሚመስል ሀሳብ ጊዜም ቦታም የማይሰጥበት ሁኔታ አለ። በአንጻሩ ደግሞ መረዳት የሚችለውም ይሄው ውጥረት ውስጥ ያለ ሰው ሊሆን ይችላል። እሱን እንዴት እናዛምደዋለን? አንድ ሰው እኔ በጣም ብዙ የሚያሳስቡኝ ብዙ ነገሮች አሉ። የዕለት ኑሮዬን፣ ሕይወቴን፣ ሰላም ሞጥቼ መግባቴን የማላውቅበት ሁኔታ ውስጥ ሆኜ ይሄ እንደ አጉል ቅንጦት ነው ብሎ ሊያስብ ይችላል። እርሶ ደግሞ የለም ይሄ የከፋ ውጥረት ውስጥ ያለ ሰው የሚያስፈልገው ነው። ለእሱ ነው እንደውም የሚያስፈልገው ይሉናል። እንዴት ቀረብ ያደርጉለታል? ይህን ጥያቄ ለሚያነሳ ሰው ትክክለኛው የሚያስፈልገው እንደውም አሁን እኛንን ይሄ የሚያስፈልገን ይሄ ውጥረት ያለብን እንግዲህ፣ መለስ ብዬ ሌላ ተረት ላዋራህ ነው። አንድ ሰው አሉ በጣም በደነዘ መጋዝ ትልቅ እንጨት ሊቆርጥ ይገዘግዛል አሉ እና አንድ መንገደኛ አየውና ወንድሜ፣ ምን ነው ይሄ መጋዝ እኮ ደንዟል፣ ቆም ብለህ ብትስለው ቢለው፣ አይ እኔ እኮ ጊዜ የለኝም ጊዜ ስለሌለኝ ለምን ታቋርጠኛለህ? ብሎ መገዝገዝ ጀመረ ይባላል። እና አንዳንድ ጊዜ መጋዛችንን መሳል ብዙ ያስቆርጠናል። ድንቅ ሆነን የተፈጠርንነን በቃ የመጀመሪያው መጀመሪያ ይሄ ማነን የምንለው ሰው መሆናችን ድንቅ የሆንነን እና ለብዙ መፍትሄ ሊሰጥ የሚችል እኛ ውስጥ ያለው ማንነት ነው ብያምናለሁ እና ለሱ ቆም ብለን እናዳምጠው። ከምንም ችግር የበለጠ ሊያወጣን የሚችል እሱ ነው እና እሱ ደግሞ ትንፋሻችን ነው። የሚገርምህ ይመስላል፣ ቅንጦት ይመስላል፣ አይደለም። እንደው እህቴ፣ ወንድሜ፣ ቢቸግርሽ፣ ቢቸግርህ መጀመሪያ እስቲ ከልብህ ምከር፣ ከልብህ ምከር። ዘጠና ሰባት ፐርሰንት ፍርሃ እግዚአብሔር አለን የምንል ሰዎች ነን። አገራችንና በምንም ሃይማኖት ውስጥ ሆነን በአምሳሉ ተፈጠርን የምንለው ሰዎች እሱ በቂ ነው። በቃ እሱ በቂ ነው። ከቁሱ በፊት እሱ በቂ ነው። እሱ ነው ሊያሻግረን የሚችለው። ና የለም ሞክረው ነው ምለው ሞክሬው ነው ምለው። መልካም ዶክተር ሰላም አክሊሉ እዚህ ስቱዲያችን ብቅ ብለው በዚህ ጉዳይ ለመወያየት አዲሱን ዘመቻዎችን በቅጡ ለማስተዋወቅ ስለተገኘ ከልብ አመሰግናለሁ። ጊዜ ስጥልኝ። አድማጮች ከዶክተር ሰላም ጋር የጀመርነው ወግ አልተቋጨም።